ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። አንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበሩ ስልጣናቸውን በፈቃዳቸው ሲለቁ አዲስ ፕሬዚዳንት በምትካቸው ተመረጡ። የኢቦላ በሽታ ምልክቶች ያሉባቸው ሕሙማን ወረርሽኙ ከተስፋፋባቸው የምዕራብ አፍሪካ ሀገሮች ውጪ ባሉ ሌሎች ሀገሮች መታየት መጀመራቸው የከሰተው ስጋትና የሙከራ መድኃኒቶች አነጋጋሪነት፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ለምሽቱ ይዘናል። ጤና አስጥልን እንደምናመሻችሁ ክብራትና ክቡራን አድማጮች ከዛሬ ማክሰኞ ጥቅምት አራት 2007 ዓ ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኃይሉ ታምራትና ከስርጭት መሀንዲሱ ግሬግ በርንስ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁን እንዘልቃለን። አሁን ቀዳሚው የሰዓቱ የዓለም ዜና ነው። ከቆንጅታየ ጤና ስጥልኝ። እንደምናመሻችሁ በኢቦላ ቫይረስ በሽታ እስካሁን የሞቱት ሰዎች አጠቃላይ ቁጥር አራት ሺ አራት መቶ አርባ ሰባት መድረሱንና በቫይረሱ መያዛቸው የታወቀው ሰዎች ቁጥር ደግሞ ወደ ዘጠኝ ሺ መጠጋቱን የዓለም የጤና ድርጅት አስታወቀ። የዓለም የጤና ድርጅት ረዳት ዋና ዲሬክተር ብሩስ ኤልዎርድ ዛሬ ማክሰኞ በሰጡት ቃል በአሁኑ ወቅት የኢቦላ ህመምተኞች ቁጥር 8914 ደርሷል ብለዋል። ቁጥሩ በዚሁ ሳምንት ውስጥ 9 ሺ ይደርሳል ብለው እንደሚጠብቁ መናገራቸውን ሮይተርስ ጠቅሶ ዘግቧል። በተዛመደ ዜና ላይቤሪያ ውስጥ ሲሰሩ ለኢቦላ ቫይረስ ተጋልጠው ጀርመን ውስጥ ሲታከሙ የነበሩት አንድ የተባበሩት መንግስታት ድርጅት የህክምና ሰራተኛ ዛሬ ጠዋት ህይወታቸው አርፏል። ላይፕሲግ ከተማ የሚገኘው የቅዱስ ጊዮርጊስ ሆስፒታል የ56 አመቱ ሰው ከፍተኛ የህክምና ክትትል የተደረገላቸው ቢሆንም ህይወታቸው ሊተርፍ አልቻለም ሲል መግለጫ አውጥቷል። ባለፈው ሳምንት ላይቤሪያ የሚገኘው የተባበሩት መንግስታት ድርጅት ተልዕኮ አንድ ሰራተኛው ለኢቦላ ቫይረስ መጋለጣቸውን አስታውቆ እንደነበርና ና ከኚሁ ሰው ጋር ንክኪ ይኖራቸዋል ተብለው ክትትል ከተደረገላቸው አርባ ሰዎች መካከል አንዳቸውም የቫይረሱን ምልክት እንዳላሳዩ ተናግረዋል። የየመን ፕሬዚደንት አብድ ራቦ ማንሱር ሃዲ አዲስ ጠቅላይ ሚኒስትር መሾማቸውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደስታ መቀበሉን አስታወቀ። እርምጃው የተወሰደው በሀገሪቱ ለረጅም ጊዜ የዘለቀውን የፖለቲካ ትርምስ ለማክተም ሊሞከር መሆኑ ታውቋል። ሚስተር ሀዲ ዛሬ ለጠቅላይ ሚኒስትርነት የሾማቸው የቀድሞ የነዳጅ ዘይት ሚኒስትር የነበሩትና የአሁኑ በተባበሩት መንግስታት ድርጅት የየመን አምባሳደሩን ሲሆን ምርጫቸውን ዋና ከተማዋን ሳንአን የተቆጣጠሩት ከሺያ እስልምና ክፍል የሆኑት ሁቲ የሚባሉት አማጽያን ደግፈዋል። ቀደም ብለው ፕሬዝደንቱ የመረጧቸውን እጩ እኒሁ አማጽያን አልተቀበሉም ነበር። ስለ የመን ሁናቴ ለመነጋገር አስቸኳይ ስብሰባ ያካሄደው የጸጥታው ምክር ቤት የሀገሪቱ መንግስት በተለይ በጸጥታው ዘርፍ አፋጥኖ የለውጥ እርምጃዎችን እንዲወስድ ማሳሰቡም ታውቋል። የዩክሬን ፓርላማ የአዲሱ የአዲሱን የመከላከያ ሚኒስትር ሹመታ ጸደቀ። ሩሲያ ክሬሚያን ከወረረችና ከጠቀለለች ወዲህ ካለፈው መጋቢት ወር ወዲህ ማለት ነው አመራሩ ለአራተኛ ጊዜ መቀየሩ ነው። የዩክሬን የብሔራዊ ዘብ ሹም የነበሩት ስቴፓን ፓልቶራክ ባለፈው ነሐሴ ወር የሀገሪቱ ኃይሎች በምስራቋ ዶኔትስክ አካባቢ በገጠማቸው ከባድ ሽንፈት ምክንያት የሰላ ሂስ ወርድባቸው ስራቸውን በለቀቁት በቫሌሪ ሀሌይት ምትክ ነው የተሾሙት። ይህ በዚህ እንዳለ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ፓሪስ ላይ ከዩናይትድ ስቴትስ አቻቸው ከጃን ኬሪ ጋር ከመነጋገራቸው በፊት በሰጡት ቃል ሞስኮ በዩክሬኑ ቀውስ ምክንያት ዩናይትድ ስቴትስና አውሮፓ የጣሉባት እቀባ እንዲነሳላት ብላ የማይሆን ጥያቄ ቢቀርብላት አትቀበልም ማለታቸው ተጠቅሷል። እቀባ የጣሉብን ሀገሮች በየግላቸው ያንሱልን ሲሉም ላቭሮቭ አሳስበዋል። በመጨረሻም ዛሬ የሆንግ ኮንግ ፖሊሶች የፖለቲካ ለውጥ የጠየቁት ተማሪዎች ከሁለት ሳምንታት በላይ ሰፍረው የቆዩበትን ዋናዋን የከተማዋን የገንዘብ ተቋማት ቀበሌ አጥሮች በመጋዝና በመዶሻ ሲያፈራርሱ ውለዋል። ን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዛ ትመለሳለች። አድማጮች አሁን ወደ ቀዳሚው ርዕስ የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ግዛቸው ሽፈራው ስልጣናቸውን በፈቃዳቸው ሲለቁ፣ አቶ በላይ ፈቃዱ መንበራቸውን ተረክበዋል። በሁለቱ መካከል የአሰራር ዘዴ አለመጣጣም እንደነበረ የፓርቲው ብሔራዊ ምክር ቤት አፈ ጉባኤ ተናገሩ። ይላል መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የአንድነት ብሔራዊ ምክር ቤት አፈጉባኤ አቶ አበባ አካሉ እንዳስታወቁት የቀድሞው ሊቀመንበር አቶ ግዛቸው ሽፈራው ካቢኔያቸውን የበተኑት ባለፈው ሳምንት መጨረሻ ነበረ። ይህን ካደረጉ በኋላ በፓርቲው መተዳደሪያ ደንብ መሰረት ሊቀመንበርነታቸውን በገዛ ፈቃዳቸው እንደለቀቁ በጽሁፍ ለብሔራዊ ምክር ቤቱ አስታውቀዋል። ምክር ቤቱ ባካሄደው ስብሰባ ሶስት እጩዎችን አወዳድሮ አቶ በላይ ፈቃዱ በከፍተኛ ድምፅ እንደተመረጡ አቶ አበበ አካሉ ይናገራሉ። ይሁንና ከጥቂት ወራት በፊት ከአቶ ግዛቾች ፈራው ካቢኔ አባላት መካከል አምስት ሰዎች ስራቸውን ሲለቁ በፓርቲ ውስጥ ችግር እንዳለ የሚጠቁሙ ምልክቶች ታይተው እንደነበረ ለአቶ አበበ አነሳሁባቸው። በስራ ሂደት ውስጥ ያለመግባባቶች የግድ መኖር አለባቸው አልጋ ባልጋ የሆነም ትግልና ያለ መግባባቶቹ አሉ። ይሄንንም አምስት የብሔራዊ ክሉብ የማን የስራ አስፈጻሚ ኮሚቴ አባላት ሳቸው የሰየሟቸው ካቢኔ በለቀቁበት ጊዜ የታየም ጉዳይ ስለሆነ ይህንን መሰወር አንችልም። የግድ ማንኛውም እንቅስቃሴ የሚደረግበት ሰዓት የሚፈጥሩ ያለ መግባባቶች አሉ። ነገር ግን እጅግ በጣም ዲሞክራሲያዊ በሆነ መልኩ ያለ መግባባቶቹን ፈቶ ወደ ሌላ እርምጃ መሄድ በጣም ትልቅ የሰለጠነ አካሄድ ነውና ይህንን ነው የተወሰደው እርምጃ በዚህ ጊዜ ከስራቸው የለቀቁ የካቢኔ አባላት መካከል አንዱ በአሁኑ ጊዜ ፕሬዚዳንት የሆኑት አቶ በላይ ፈቃዱ ናቸው እና በሁለቱ መካከል ብዙ አለመጣጣም ነበረ ማለት ነው። እንግዲህ ከቆዩበት ጊዜ አንጻር ስና ይሄ ብዙ አለመጣጣሙ የማይፈታና የከፋ እንትን ላይ ደረሰ አልነበረም። በጣም ቀላል ነበረ። ነገር ግን በወቅቱ ከመያር ጋር የነበረው ውህደት ቢሳካ አንድነት ፓርቲን ወክሎ ለውህዱ ፓርቲ ፕሬዝደንት የሚሆነውን እጩ ለማቅረብ አቶ በላይም እጩ ሆኖ ነበር የቀረበው ኢንጂነር ግዛቸውን የፓርቲው የፓርቲ የሚወቅቱ ፕሬዚደንት ስለነበሩ እነኚህን እያካሄድን እያለ ነው በመሃሉ የተደናቀፈው ውህደቱና እና ምንድን ነው ዋናው በሁለቱ መካከል ያለው አለመግባባት ምን ነበረ ይህን ያክል የጠለቀ ያለመግባባት አደለም ያለው ነገር ግን በደፈናው ከውህደቱ አለመሳካት በኋላ ከኢንጂነር ካብኔ ጋራ መቀጠል እንደማይችሉ እነኚህ አምስት ሰዎች ለብሔራዊ ምክር ቤቱም በግልባጭ አሳውቀው ለኢንጂነሩ አሳውቀው በእኛ ቦታ ሌላ ካቢኔህን አስተካክልና ተካ የሚል ነገር ነው። ይሄ ደግሞ የብሔራዊ ምክር ቤቱም የፓርቲያችን ደንብም ስለሚፈቅድ እነሱ በገዛ ፍቃዳቸው በካቢኔ ውስጥ መቀጠል ስላልፈለጉና ከውህደቱም በኋላ ያለው እንቅስቃሴ በጣም የተዳከመ ስለነበረ ከዚህ እንቅስቃሴ ተነስተው ነው እንጂ ይህን ያህል የከፋና የጠነከረ አለመግባባት ተፈጥሮ አይደለም በሁለቱ መካከል። ጥቅምት 9 ቀን 2007 ዓ ም የሥልጣን ርክክቡ እንደሚከናወን የገለጹት አቶ አበበ ፓርቲያቸው በአዲሱ የካቢኔ አመራር ለ2007 አጠቃላይ ሀገራዊ ምርጫ በብርቱ እንደሚሠራ ተናግረዋል። አቶ አበበ እንደተናገሩት ከሆነ ከዚህ ቀደም ከፓርቲዎች ጋር ውህደት ለመፈጸም የተደረገው ጥረት ከፍተኛ ጉልበትና ሰፊ ጊዜ ያባካል ነበረ። ወደፊት ግን ባሉት ወራት የአንድነት የዲሞክራሲና ለፍትህ ፓርቲ ዋናው ትኩረት በሀገሪቱ ይካሄዳል ተብሎ በሚጠበቀው አምስተኛው አገር አቀፍ ምርጫ ላይ ይሆናል። አዲሱ ተመራጭ አቶ በላይ ፈቃዱ አንድነትን ከኋላ ሆነው ብዙ ያገለገሉ እንደሆኑ አቶ አበበ ይናገራሉ። ስማቸው ግን በመገናኛ ብዙሀንም ሆነ በብዙ ሰዎች ዘንድ ሲነሳ አይሰማም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ትኩረት የኢቦላ ወረርሽኝ ሐኪሙን ይጠይቁ ነው። ቅንብሩ ኢቦላ ዛሬም እያነጋገረ ነው ይላል በመንደርደሪያው ማነጋገሩ መቼስ ይቀር ይሆን ማለታቸው አይቀርም። የበሽታው ምልክቶች ያሉባቸው ህሙማን ወረርሽኙ ከተስፋፋባቸው የምዕራብ አፍሪካ ሀገሮች ውጭ ባሉ ሌሎች ሀገሮች መታየት መጀመራቸው ይህን አነጋጋሪነቱንና አሳሳቢነቱን ታዲያ ይበልጥ እያናሩት ይመስላል። በዩናይትድ ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ደንከን በቅርቡ ከዚህ ዓለም በሞት መለየታቸውን ዜና ተከትሎ ሙከራ መድኃኒቶችን የፈዋሽነት አቅምና የመሳሰሉትን ጨምሮ ለህልፈታቸው በእርግጥ ምክንያት የሆኑ ጉዳዮች ምን ይሆኑ የሚለው እያወያየ ነው። ከኤቦላ ወረርሽኝ ጋር በተዛመዱ ጭብጦች ላይ ትኩረት የሚያደርገው ተከታታይ ዝግጅታችንም ለምሽቱ በሀዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰርና የመድኃኒቶች መረጃ ክፍል ዲሬክተር ዶክተር ብስራት ኃይለመስቀል ጋር በሙከራ መድኃኒቶች ላይ የጀመርነውን ቃለ ምልልስ ተከታይ ይዞ ቀርቧል ነው። ተከታታይ ዝግጅታችን እንግዳችን በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰርና የመድኃኒቶች መረጃ ክፍል ዲሬክተሩ ዶክተር ብስራት ሀይለ መስቀል በዚህ በዩናይት ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ደንከሞት በርከት ያሉ ጉዳዮች ምክንያት መሆናቸውን በሚያስረዱበት ነው የምንጀምረው። ብዙ ነገሮች ኮንትሪቢዩት አድርገዋል። በተለይ ሆስፒታሉ አዲስ በሽታ ስለሆነ ደግሞ የሚያሳየው የመጀመሪያው ትኩሳት፣ ማቅለሽለሽ፣ ማስታወክ እና ተቅማት በጣም ብዙ በሽታዎች ያመጣሉ እና በአንድ ጊዜ ኢቦላ ነው ለማለት ለሆስፒታሉም ለነበሩት ኢመርጀንሲ ሮም ላሉት ሐኪሞች በእርግጥ ነግሯቸዋል ከላይቤሪያ እንደመጣ እና ሆስፒታሉ እዛ ላይ በደንብ የሆነ ነገር አላስቀመጡም። ግን መቼም የሚያሳዝን ነገር ነው። የመጀመሪያው ነው በኢቦላ ከአሜሪካ ሀገር ውስጥ ዳግኖ ሲደረግ በሱ ምክንያት አሁን ብዙ አዳዲስ ነገሮች ተፈጥረዋል። አንዱም የተፈጠሩት ነገር በየትላልቁ ኤርፖርቶች አሜሪካ ሀገር ሰዎች ስክሪን እንዲደረጉ በተለይ ከምዕራብ አፍሪካ ለሚመጡ ሰዎች የጥንቃቄ ምርመራ ይደረጋል። ትኩሳታቸው የተለካ ጥንቃቄ እንዲደረግ እየተደረገ ነው በሱ በሱ ምክንያት የተነሳ ና የእሱን መሞት ቀጥታ ከመድኃኒቱ ጋር ለማገናኘት ይሸት ያስቸግራል። ዶክተር ብስራት እንግዲህ በስፋት በመሰራጨት ላይ ያለ በቁጥጥር ስርም ያልዋለ ምናልባትም ከህክምናው በላይ ካሉትም የህክምናውን የመቋቋም አቅም አቅርቦትም በላይ በፍጥነት የሚሰራጭበትን ለመግታት ጥረት የሚደረግ ህመም እንደመሆኑ ትኩረቱ ይበልጡን ስርጭቱን በመግታት ላይ መሆኑ ይታወቃል። ይሁንና በተጓዳኙ የህክምናውንም ማቅጣጫ ለመረዳት ያህል ነው እነኝን ጥያቄዎች የምናነሳው። ብዙዎች የሚጠይቁት ምናልባትም ቶሎ ፈጥኖ መልስ የማይሰጠው የሚመስል ጥያቄ ላንሳ። ዩናይትድ ስቴትስን በመሰለ የደረጀ የህክምና ስርዓትና አቅርቦት ባለበት ባለጸጋ አገር ውስጥ ቁጥራቸው ከግምት የማይገባ ሁለትና ሶስት ሙማን ሲገቡ ከጥንቃቄ አንጻር ብዙ ወከባና መሯሯጥን የፈጠረ እንደ ኢትዮጵያ እንደ ኬንያ ያሉ በአንጻሩ ደከም ያለ የሕክምና መቆጣጠርና ክትትል ስርዓት ያላቸው ሀገሮች ውስጥ ይበልጡን ደግሞ በሕብረተሰቡ መካከል ያለ ድህነት፣ ሌሎች ጥንቃቄዎችን ለማድረግ የሚያስችል አቅም መዳከም ባለበት ምን አይነት ሁኔታዎች ከግምት ሊገቡ ይችላሉ? በምዕራብ አፍሪቃ በተፈጠረው አይነት ሁኔታ ከመደረጉ በፊት ሊደረጉ የሚችሉ ጥንቃቄዎች፣ ለሚሰነዝሯቸው ሀሳቦች ካሉ ለዛሬው መደምደሚያ እናደርግ። ያው ከባድ ጥያቄ ነው ግን ደግሞ በጣም አስፈላጊ አንገብጋቢ ጥያቄ ነው። ምክንያቱም የዛሬ አስር ዓመት ጀምሮ ኤች አይ ቪ አፍሪካ ውስጥ ገብቶ ያው የስንት ሚሊዮን ህዝብ ቁጥር ህይወት አልፏል። አሁን እሱን ኮንትሮል አድርገን መድኃኒት ተገዝቶ እንደ ማንኛውም እንደ ስኳር እንደ ደንብዛት ተቆጣጥሮ መኖር የሚቻልበት ደረጃ ስንደርስ ደግሞ እንዲህ አይነት ደግሞ አዲስ ግኝት እና አዲስ የበሽታ አይነት ደግሞ እንደገና መጥቶ ለብዙ ወገኖቻችን ደግሞ ህይወት መጥፋት መሆን የሚያሳዝን ነገር ነው። ግን አንዴ ደግሞ ከመጣ በኋላ መደረግ የሚገቡት ነገሮች መቃቂዎች ሁሉ መደረግ አለባቸው። አሜሪካ ሀገር በጣም በትልቁ ይወራለት። እንግዲህ ሚስተር ዳንከን አንድ ሰው አንድ ስለ አንድ ሰው ነው የምናወራው። ምዕራብ አፍሪካ ውስጥ እቅርቡ እንዳየሁት ከሶስት ሺ ሶስት መቶ ሰው በላይ ሞቷል። በጣም ብዙ ሰዎችም የተያዙ ነው። ቁጥሩ እየጨመረ ያለ ያለ ነው የሚያሳዝን ነገር ነው። እየተሰራጨ ነው የሚሄደው እንጂ የቀነሰ የሚሄድ አይደለም። አሜሪካ ሀገር መጥተው መዳን ካልቻሉ፣ በጣም ያልሰለጠኑ ሀገሮች ላይ ደግሞ እንዴት ይግናሉ የሚለው በጣም የሚያሳስብ ደረጃ ነው። ስለዚህ ይሄ እያንዳንዳችን የመንግስትን እጅ ወይም የሆስፒታልን ኤክስፐርቶች ወይም የጤና ባለሙያዎችን እጅ በመመልከት ሳይሆን እያንዳንዳችን ኃላፊነት አለብን እራሳችንና ቤተሰባችንን ለመጠበቅ በተቻለን አቅም አቅማችን በሚፈቅድ መሰረት በንጽህና መኖር የምንችልበትን መንገድ መፍጠር አለብን። በተለይ እጆቻችንን ሳንታጠብ አይኖቻችንን መነካካት፣ እጆቻችንን ሳንታጠብ አፍንጫችንን መነካካት፣ ሆቴል ገብተን፣ በህዝብ የበዛበት ቦታ፣ በታክሲ ስንሄድ፣ በአውቶቡስ ስንሄድ ሬስቶራንት ስንገባ፣ ከሰው ጋር ስንጨባበጥ እኛ ሀገር አሁን ትልቁ ሰላምታ እጅ መጨባበጥ ነው እና አንዳንድ ጊዜ ቁስል ያለው ነገር ይኖራል። ወዳችን ሳናቀው ክፍተት ሊኖረው ይችላል ወይ ያኛው ሰው ቁስል ካለው ጨብጠ ነው በዛው በጨበጥንበት እጅ ወይ አፋችን ወይ አፍንጫችን አይናችን ከነካን ይገባል ማለት ነው። እዚህ ሀገር አሁን በየቦታው በየሆስፒታሉ ጀርሞችን የሚገል እንደ አልኮል አይነት በየቦታው ተደርጓል። እጃችንን መተጣጠቢያ አልኮል ኢትዮጵያም ሞልቷል፣ አፍሪካ ሀገርም ሞልቷል። አንዳንድ ጊዜ ፈስፍ እያደረግን እጃችንን በሱ እየተጣጠብን ብዙ ህዝብ ከበዛበት ቦታ ስንወጣ ለመጠቀም መሞከር፣ ምን በላውን ምግብ በተለይ እንጠጣውንም ውሀ ማፍላት መጀመር። በሽታው መጥቶ እስከሚጎዳን ሳይሆን ጥንቃቄ መጀመር ያለበት በቅድሚያ ነውና እንደዚህ እነዚህ አይነት ጥንቃቄዎችን ሁላችንም እያንዳንዳችን በተግባር መፈጸም የምንችልበት ነገር ቢሆን በሽታውን ለመቆጣጠር ብዙ ተስተዋጽኦ እናደርጋለን ማለት ነው። ተከታታይ ውይይታችን ይቀጥላል። የሌሎች ዘርፍ የሕክምና ባለሙያዎችንም ጨምሮ በሚደረገው ውይይትም ሆነ ቀደም ሲል በጀመር ናቸው ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዲሬክተር ዶክተር ብስራት ኃይለ መስቀል ነበሩ። ዶክተር ብስራት እናመሰግናለን። አድማጮች፣ አሁን ከራዲዮ መጽሔት ቅንብሮች ለምሽቱ የሳምንቱን ምርጥ ግጥም እንጋብዛችሁ። ዘና እንበል። ሳቅሽ መድኃኒት ነው ሳቂ ሳቂ ሳቂ ከት ብለሽ ፍልቅልቅ ፍልቅልቅ ፍልቅልቅ እያልሽ ይህን ነገር ይወደስ ይታይ ሁለመናሽ። እንቡጥ ከንፈሮችሽ በራቸው ይከፈት ፍንትው ብሎ ይታይ የጥርሶችሽ ውበት። ሳቂ ሳቂ ሳቂ ከት ብለሽ ሰው ሁሉ ይረዳ መድኃኒት ነው ሳቅሽ እንደ ጽጌሬዳ። ፍልቅቅ ፍልቅቅ በይ የሠራ አካላትሽ ሁለመናሽ ይታይ ይሽ ተስጥሩ ጣዕም ይታወዳየሩ ያስጐመጁበትሽ ይናኝ በያገሩ ሳቂ ሳቂ ሳቂ ተንከትክተሽ ይፈውሳል ሕመም መድኃኒት ነው ሳቅሽ። ፍልቅልቅ ፍልቅልቅ ፍልቅ ኮለል ብለሽ ከደብሮ ማህጠን ከጣና ሐይቅ ወጥተሽ በእንዶድ እሽት ትሽት ትሽት ታርገሽ በአባይ ወንዝ እጠብኝ እጠብኝ ደጋግመሽ ይታጠብ ሐዘኔ። ተለቃልቆ ይውጣ በሳቅሽ እጠብኝ ጡር ብዬ ልምጣ ላጥንት ለቁርጥማት ማት ለብርድ ለራስ ምታት ለጉበት በሽታ ለደም ግፊት ብዛት ለኩላሊት መም ላክላት ትኩሳት ሳቅሽ መድኃኒት ነው ጠዋት ማታ አለዋጠው ያመኛል። ዝም ስትይ ኩርፊያሽን አልሻም ከት ብለሽ ሳቂ በሳቅሽ ልታከም። ሙዚቃ ነው ድምፅሽ ሰውነት ያዝናናል። ሹክሹክታሽ ፍቅር ነው ልብን ያማልላል። ፀሐይ ነው ፈገግታሽ ሰውነት ያሞቃል። ቁመናሽ ጀግና ነው ሰውን ይማርካል። ሳቂ ሳቂ ሳቂ ከት ብለሽ አጥንት ይጠግናል። ወጌሻ ነው ሳቅሽ ለተቋጠረ አንጀት፣ ሐዘን ለገመደው፣ ለተቃጠለ ቆሽት፣ እሳት ላነደደው። ሳቂ ሳቂ ሳቅሽ መድኃኒት ነው እንደ ገና ሳቂ ሳቂ ከት ብለሽ። ለዚህ ነው ፈጣሪ ካጥንቴ ቈንጥሮ አንቺን የፈጠረሽ ሳቂ ሳቂ ሳቂ ከት ከት ብለሽ። ሰላም አዲሱና ሉላ ብሎ እንኳን ለአዲሱ ዓመትና ለመስቀል በዓል በሰላም አደረሳችሁ። እስቴችን ለተከፉ ልቦች መድኃኒትነት የተቋጨች ስንኝ ለታዳሚዎች ጆሮ አድርሱልኝ ያለን የፈረንሳዩ ቋሚ ደንበኛችን አስራደው ነው። እኛም እንኳን አብሮ ብለን ሳቅሽ መድኃኒት ነውንም ለአድማጭ አድርሰናል። አስራደውን እናመሰግናለን። ሳቅልኝ ፀሐይ እናመሰግናለን። አሁን ወደ ተከታዩ መጨረሻ ቅንብር እናልፋለን። የዓለም ባንክ ለሰብአዊ መብቶች ጥበቃ ጉዳይ ቅድሚያ እንዲሰጥና ተጠያቂነትም እንዲኖረው ያሳሰቡ ኢትዮጵያውያንና ትውልድ ኢትዮጵያ የሆኑ እንዲሁም የሌሎች አገሮች ሰልፈኞች ባለፈው እሁድ እና ቅዳሜ ዋሽንግተን ዲሲ በሚገኘው የባንኩ የዓለም አቀፍ የገንዘብ ተቋም ጭምር አይኤምኤፍ ጠቅላይ መስሪያ ቤት ፊት ለፊት የተቃውሞ ጥሪ አሰምተዋል። በሰልፎቹ ላይ ተገኝቶ የነበረው ሰለሞን አባተ ተከታዩን አቀናብረዋል። የዓለም ባንክ ሕዝባችንን ማፈናቀል አቆሞ? ለሰብአዊ መብቶች መጣስ የገንዘብ ድጋፍ መስጠታችሁን አቆሙ፣ ሰብአዊ መብቶችን አክብሩ፣ የዓለም ባንክ የአምባገነኖች ባንክ፣ አፍሪካና ኢትዮጵያ ውስጥ በሚፈጠሩ የሰብአዊ መብቶች ጥሰቶች የዓለም ባንክም እኩል ተጠያቂ ነው የሚሉና ሌሎችም መፈክሮችን የሚያሰሙ በጽሑፍ የያዙ ሰልፈኞች ነበሩ። በዓለም ባንክ ደጅ ቅዳሜ የተሰለፉት ኢትዮጵያውያኑ ዘግየት ብለው የተቀላቀሉበት ስፋት ያለው የብዙ ሀገሮች ሰልፍ የተጀመረው ከረፋዱ አምስት ሰዓት ላይ ቢሆንም ኢትዮጵያውያኑና ትውልደ ኢትዮጵያ ሰልፈኞቹ የወጡት ከጠዋቱ ሶስት ሰዓት ጀምሮ ነበር። ተስፋ በቀለ እባላለሁ። እነዚህ አብረን የምንሰለፍ ጓደኞቼ ጋራ ነው እዚህ የመጣሁት። የብዙ ቡድኖች ቅንጅት ነው ማለት ይቻላል ማለት ነው የፖለቲካ ድርጅቶች፣ የሰብአዊ መብት ታጋዮች፣ የግለሰቦች፣ የማህበራዊ ቡድኖች፣ የእነዚህ ሁሉ አንድ ላይ ለኢትዮጵያ ጉዳይ የምንሰራ ነን። ከጥቂት ጊዜ በኋላ ከሌላ አገሮች የሚመጡ ደግሞ ይቀላቀሉናል። ለምንድን ነው ወደዚህ ወደዚ የመጣችሁት? እዚህ የመጣ ነው የዓለም ባንክ ለኢትዮጵያ መንግስት ለተባለው የወያኔ ድርጅት እንደገና ሌላ ገንዘብ ሊሰጥ ነው ብዙ ቢሊዮን ዶላር ሊሰጣቸው ነው ማለት ስለሰማን፣ እያደረጋችሁ ያላችሁት የዘር ማጥፋትን እየደገፋችሁ ነው፣ ገበሬውን ከቦታው እያፈናቀላችሁ ኬንያ እና ሱዳን ተሰዶ በነበረው ላይ እየጨመራችሁ ነው በሚል ተቃውሞ ነው የመጣ ነው። ጥያቄያችንን በጽሁፍ ይዘናል እናስገባለን። ምን ያህል ሰው ነው የምትጠብቁት? እዚህ እንግዲህ ዛሬ ዝናብ ነው፣ ብዙም ሰው ደግሞ ይሰራል። ምን ያህል እንደሆነ ልነግር አልችልም፣ ግን ያለ ነው። በቂ ነን። ድምጻችን በደንብ እየተሰማ ነው። በሰልፉ ላይ ከተገኙ መካከል አንድ ሌላ ተሰላፊ ማነጋግር ያለው የአለም ባንክን እየተቃወምን ያለ ነው። ፋይናንስ የሚያደርግ በተለይ የአፍሪካን ሀገር ዲክቴተሪያ የሆኑትን ወርልድ ባንክ ወይም ማይኤምኤፍ ተባብረው እንደዚህ ፋይናንስ እንዳያደርጉ ና አብዛኛው ገንዘብ ወደ ኪስ ነው የሚገባው። በብዛት እንደሚጠ በተለይ በእኛ ሀገር ኮዝ ብትወስደው በጋምቤላ በተለያየ አካባቢ ፖርስሊ ሰው እያደረጉ በዲቨሎፕመንት ስም ይህንን ደግሞ ወርልድ ባንክ ዴቨሎፕመንት እንዳለ በማሰብ ነው ይሄንን እርዳታ የሚያደርጉት እንደሚመስለኝ። እና ይሄ ደግሞ ትክክል እንዳልሆነ ለማሳየት ነው፣ ለመናገር ነው፣ ለወርልድ ባንክ የመጣ ነው። እናንተ እየጠየቃችሁ ያላችሁት ቁጥጥር እንዲደረግ ነው ወይስ እርዳታ እንዳይሰጥ ነው? ነው እርዳታው ትክክለኛ ለትክክለኛው ለሚገባው ለህዝቡ ይድረስ ነው። በትክክል ወርልድ ባንክ የሚቆጣጠረውና ትክክለኛው የሚረዳው ህዝብ ህዝብ ጋር የሚደርስ ከሆነ እኛ ምንም የምንቃወመው ነገር የለንምስ ስል አሁንም ቢሆን ለእኛው ለህዝባችን ስለሆነ ለህዝቡ ትክክለኛ የሚረዳ ከሆነ ምንም አይነት ተቃውሞ የለንም። ተቃውሟችን ገንዘቡ በትክክል ለሚገባው ሰው አይደርስም ነው። በዚህ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዓመታዊ ስብሰባ ላይ ለመካፈል ከተገኙ መካከል አንዳንዶቹን አነጋግሬ ነበር። ኢየም ፍሮም አፍሪካ ኤስፔሻሊ ፍሮም ከካሜሩን የመጡት ተሳታፊ ለስድስት ቀናት በተካሄደው በዚህ ስብሰ በላይ ያደረጉትን ነግረውኛል። ወዲህ ስብሰባ የመጣሁት በተለያዩ ጉዳዮች ላይ ልምድ ለመለዋወጥ ነው። አሁን ከመጣን ወዲህ በዓለም ዙሪያ ያለውን ሀብት እንዴት መከፋፈል እንደሚቻል ሀሳቦችን ተጋርተናል። በዓለም እኩልነት ወይም መመጣጠን እንደሌለ በብዛት እያየን ነው። በአንዳንድ አካባቢዎችም ድህነትን እንዴት መቀነስ እንደሚቻል ተመልክተናል። በዓለም ባንክ ላይ የተነሱ ያሉ ቅሬታዎችና ተቃውሞዎችን እንዴት እንደሚመለከቷቸው ካሜሩናዊውን ተሳታፊ ጠይቄያቸው ነበር። እኔ እዚህ ያለሁት ለፖለቲካ ጉዳዮች ሳይሆን ለቴክኒክ ጉዳዮች ነው። እኔ በአገሬ የምጣኔ ሀብት ባለሙያ ነኝ። እዚህ መጥቼ የምሠራው የምጣኔ ሀብት የቴክኒክ ጉዳይ ነው። ስለ ፖለቲካ አልጨነቅም። ለመሆኑ እኒህ አፍሪካዊ የምጣኔ ሀብት ጠቢብ አፍሪካ እና ሌሎችም ድሃ ሕዝቦች ከዓለም ባንክ የሚያገኙት ጥቅም አለው ብለው ያምኑ ይሆን? የአፍሪካ ሀገሮች ከዓለም ባንክ ጋር በመጎናኘት ይጠቀማሉ ብዬ አስባለሁ። ምክንያቱም እኔ ከዚህ ድርጅት ጋር ለብዙ ዓመታት እሰራለሁ። ባገኟቸው ቁጥር ግን አንድ ነገር እማራለሁ። ከስብሰባው ተሳታፊዎች መካከል ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት ከፍተኛ ተመራማሪ እና የድርጅቱ የዓለም አቀፍ የገንዘብ ተቋማት ጉዳዮች ተሟጋች ጀሲካ ኤቫንስን በጥድፊያቸው መካከል አግኝች፣ የጠየኳቸው የዓለም ባንክ ሰውና የተፈጥሮ አካባቢን ደህንነት አስጠብቅበታለሁ ያለባቸውም ፖሊሲዎች በንድፍ መልክ ማቅረቡን ነገሩኝ። ረቂቁ ግን በሚያሳዝን ሁኔታ የታሰበለትን ሐሳብ ሳይመታ ቀረ አሉኝ። የዓለም ባንክ ገንዘብ ከሚያፈስባቸው ፕሮጀክቶች ጋር በተያያዘ ዓለም አቀፍ የሰብአዊ መብቶችን ለማስጠበቅ ጨርሶ የተሳነው ሆነ። ለመሆኑ ጄሲካ፣ በዚህ ሁኔታ የአፍሪካና የዓለም ድሃ ህዝቦች ከዓለም ባንክ ይጠቀማሉ ብለው ያስባሉ? አዎ፣ አስባለሁ አስባለሁ የዓለም ባንክ ለትምህርት ለጤና አገልግሎቶች መዳረስ ጥሩ ስራዎችን ያከናወንባቸውን ምሳሌዎች መጥቀስ ይቻላል የሚያሳዝነው ግን ብዙ ጊዜ ሳይፈለግም ቢሆን በባንኩ ፕሮጀክቶች ምክንያት ለሚደርሱ የሰብአዊ መብቶች ጥሰቶች ትኩረት ሳይሰጥ ይቀራል። ሂማን ራይትስ ዋች ማየት የሚፈልገው የዓለም ባንክ ፕሮጀክቶቹ ሊያዳርሱ የሚችሏቸውን የሰብአዊ መብቶችን መረገጥ ማስተዋሉን ነው። ደግሞም ጉዳት እንዳያስከትሉ ሰዎች እንዲጠቀሙባቸው ማድረጋቸውን ማረጋገጥ እንዲችል ነው። የዓለም ባንክ ለዘንድሮ የጋራ ስብሰባው ከጋበዛቸው መካከል ከሰባ በላይ ሀገሮች ውስጥ የሚንቀሳቀሱ የሰብአዊ መብቶች ተሟጋቾችና ሲቪክ ማኅበራት ተጠሪዎች መገኘታቸውን የጠቀሱት አቶ ኦባንግ ሜቶ በዓለም ባንክ ፊት ለፊት ባለው አደባባይ ላይ ለተሰበሰቡት የብዙ ሀገሮች ተቃዋሚዎች ተናግረዋል። እኛ የጠየቅናቸው ምክክር እንዲኖር ሟለን ዋይ ፍሰትን የምንቃወም አለመሆናችንን ልንነግራቸው ነው። እኛ የምንፈልገው ግን ከሟለን ዋይ ህዝብ አትራፊ እንጂ ተጎጂ እንዳይሆን ነው። ላለፉት ጥቂት ዓመታት በየዓመቱ በዓለም ዙሪያ አስራ አምስት ሚሊዮን ሰው በልማት ስም እየተፈናቀለ ነው። አንዳንዶቹም የዓለም ባንክ በገንዘብ የሚደግፋቸው ፕሮጀዎች ናቸው። እኛ እየነገርናቸው ያለነው ነው ይህንኑ ነው የዓለም ባንክ ሰውን እንዲያስቀድም ማስገደድ ነው የያዝነው። አቶ ኦባንግ ሜቶን ስለ አጠቃላዩ የዓለም ባንክና የሲቪክና ሰብአዊ መብቶች ስብሰባ እንዲሁም ስለ ተቃዋሟቸው አነጋግሬያቸዋለሁ። የዓለም ባንክ ገንዘብ የምትሰጡ ከሆነ በግዴታ የሰብአዊ መብት መጠበቅ አለበት ማለት ምንጠየቅ እናንተ በመሰረቱ የዓለም ባንክ ለእነዚህ መንግስታት የሚሰጣውን እርዳታ ድጋፍ ትቃወማላችሁ እንደ ሲቪል ሶሳይቲ አንቃወም ግን ጥሩ ጥሩ መንግስት የሆን ሰው መብት የምቀበር መንግስት መሆን አለበት ካልሆነ ግን እንቃወማለን ማለት ነው ተቃዋሚዎቹ በባንኩ ስም ላይ ከባንኩ በፊት ያለው ዓለም ነው በዓለም ውስጥ ያሉት ደግሞ ሰዎች ናቸው ከትርፍ ሰብአዊ መብቶች ይቅደሙ ከትርፍ የአካባቢ ጥበቃ ይቅደም ሲሉ ነው ተቃውሞና ጥሪያቸውን ሲያሰሙ የነበረው ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽ 1 ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ላይ ትኩረት በማድረግ የሚሰራጨው ልዩ የአንድ ሰዓት የግማሽ ሰዓት ፕሮግራማችን እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽ 3 ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንዶች ልንመለስ በቀጠሮ ነው የምንለያየው። ያስተናገድኳቸው ላ ከበደ አቀናባሪ ኃይለት አምራት ስርጭት መሀንዲሱ ግሬክ በርንስ ጋር በዚሁ የተሰናበትነው።